ባለፉት ሶስት ወራት ኢትዮጵያ ውስጥ ለተቀሰቀሰው ደም አፋሳሽ ግጭት የመጨረሻ ልባት እሰጣለሁ በሚል የኢትዮጵያ ሕዝቦች አብዮታዊ ግንባር ኢህአዴግ የስራ አስፈጻሚ ኮሚቴ ለ17 ቀናት ያህል ግምገማ ካካሄደ በኋላ ከጥቂት ቀናት በፊት ዘለግ ያለ መግለጫ በማውጣት መጠናቀቁ ይታወሳል። መግለጫውን ተከትሎም በርካታ አስተያየቶች እየተሰነዘሩ ነው። በውጭ ሀገር በተለይም በሰሜን አሜሪካ የኦሮሞ እንቅስቃሴዎችን በመምራት ከፍተኛ ሚና እንዳላቸው የሚነገርላቸው አቶ ጀዋር መሐመድን የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ እንዴት እንደተመለከቱትና በኦሮሞ ንቅናቄ ውስጥ ያለውን እንድምታ ጠይቂያቸው ነበር። ነው መግለጫው ስርዓቱ በተለይ ህወሓት የአገሪቱ አነባሪያዊ ሁኔታ ያልተረዳና አሁንም ተመልሶ የበላይነቱን ለማስረጽ እየተንደፋደፈ እንደሆነ ነው የምናየው። ለምሳሌ እስካሁን ለተደረጉ ወንጀሎች፣ የሰዎች ግድያዎች፣ መፈናቀል እኛንን ያጠፋ ነው ብለዋል። ኢህአዴግን ያጠፋው አመራሩን ያጠፋው ከተባለ የአመራር መቀጣት መቻል አለበት። ከዛ ለፍርድ መቅረብ መቻል አለበት። ከስልጣን መቻል አለበት። ይሄ ነገር እንደ እውነት ሊመስል የሚችለው በስራ አስፈጻሚው በዚህ ላይ ኃላፊነት የነበረባቸውን የፖለቲካና የወታደራዊ አመራሮች ኢሚዲያት ለፍርድ የሚያቀርብ ቢሆን ኖሮ፣ ከስልጣን የሚያነሳ ቢሆን ኖሮ፣ በተጨባጭ እርምጃ ጀምሯል፣ ወደፊትም ተስፋ እንድትጥልበት ያደርጋል። ነገር ግን እስካሁን ለተደረሱ ለተደረጉ ወንጀሎች፣ ጥፋቶች፣ ስህተቶች አንድም ሰው ሳይቀጣ፣ አንድም ማስተካከያ ሳይደረግ ወደፊት ጦርነት እናስቆማለን ማለት እንዴት ይቻላል? በኢሊኖይስ ግዛት የሃርፐር ኮሌጅ መምህር የሆኑት ፕሮፌሰር ጌታቸው በጋሻው በበኩላቸው የኢህአዴግ ስራ አስፈጻሚ ኮሚቴ ያወጣው መግለጫ በኦህዴድ እና በብአዴን ውስጥ እየተፈጠረ የነበረውን የለውጥ ፈላጊነት መንፈስ ለማኮላሸት የተሰጠ መግለጫ ነው ይላሉ። ኃላፊነት ወስደናል ማለት ነው ልክ እንደዛው ብሎ መጥረት ነው ወይስ? ይሄ ሁሉ የጠፋው ሕይወት ይሄ ሁሉ ህዝብ የተገደለበት የተፈናቀለበት፣ እዛ ላይ አንድ ለሰው ሕይወት ካሳ ተቀራራቢነት ያለው የማታካሻ እርምጃዎች ይወሰዳሉ ተብሎ ተጠቅሳ ምንም እኔ እንዳሁም ያየሁት መርህ አልባ ግንኙነት፣ ህዝበኝነት እና እንደዚህ እንደዚህ እያሉ ይሄን አሁን በአማራ ኦሮሞ መሀል የተፈጠረውን ህብረትና መፈቃቀር እሱ ሁሉ አስደንግጠዋቸው እሱን ለማጥፋት የተነሱበት በተለይ በና አቶ ለማ መገርሳ ዶክተር አብይና ና አቶ ገዱ አንዳርጋቸው ላይ ዛቻ ማስቆም ማስወ ሚሉ ቃሎች የታጀቡ ፍራቻዎችን ነው የገለጸው። የህግ ባለሙያ የሆኑት ዶክተር ብርሃነ መስቀል አበበ ሰኚ በበኩላቸው መግለጫው የህዝብ መሰረታዊ ጥያቄዎች የሆኑትን ጉዳዮች የካደ ነው ይላሉ። ፓርቲው ይህ ህገ መንግስታዊ በሆነ መልኩ በፓርላማ ደረጃ ውሳኔ ሊሰጥባቸው የሚገቡ ጉዳዮችን በፓርቲ ስራ አስፈጻሚ ደረጃ ውሳኔ መስጠቱ አግባብነት የለውም ባይ ናቸው። ተቃዋሚ የፖለቲካ ፓርቲዎች በእስር ላይ ባሉበት ሁኔታ የፖለቲካ ምህዳሩን በሀገር ውስጥ ላሉትም ሆነ በውጭ ለሚገኙ ተቃዋሚ ፓርቲዎች እናሰፋለን ማለትም የቀልድ ያህል ነው ይላሉ። በኢትዮጵያ ውስጥ ያለው የፖለቲካ እንቅስቃሴ አሁን ሶስት ቦታ ነው ያለው። አንደኛው ህዝቡ የስልጣን ባለቤት ለማድረግ የሚደረግ የስልጣን ባለቤት የሀገር ባለቤት ለመሆን የሚያደርገው እንቅስቃሴ ነው። ሁለተኛው የኢህአዴግ የሚባለው ስብስብ ውስጥ ያሉት እንደ ብአዴን እንደ ኦህዲድ ያሉ ድርጅቶች ከህወሀት ተጽዕኖ ነፃ ወጥተው ህዝባቸው ለመወከል የሚያደርጉት እንቅስቃሴ ነው። በሶስተኛ ደረጃ ያለው የተቃዋሚ ድርጅቶች ጉዳይ ነው። ተቃዋሚ ድርጅቶችን ካነሳን ሁሉም ዋና ዋናዎቹ እነ ዶክተር መረራ አቶ በቀለ ገርባን ጨምሮ በእስር ቤት ባሉበት ሁኔታ ስለ ተቃዋሚ ፓርቲዎች ውስጥና ውጪ ስላሉት መናገር እንኳን አይቻልም። ለዶይቼ ቬለ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ